ስፖርት ጤና ይስጥልኝ። የእንግሊዝ ፕሪምየር ሊግ የመጨረሻ ሳምንት ጨዋታ እንደተጠበቀው አጓጊ ነበር። አስር ጨዋታ 37 ጎሎች ተስተናግደውበታል። ትላንት ትልቁ የኳስ ጦርነት በመጪው የሻምፒዮንስ ሊግ ውድድር ተሳታፊ ለመሆኑ የተደረገው ትግል ነበር። ለ19 ተከታታይ ዓመታት በሻምፒዮንስ ሊግ ውድድር ተካፋይ የነበረው የሰሜን ለንደኑ አርሰናል በአንድ ነጥብ ተበልጦ ከቶፕ አራት ውስጥ የመካተት ህልሙ አክትሟል። በጀርመን ቡንደስ ሊጋ ታላቁ የባየር ሙኒክ ለአምስተኛ ጊዜ ዋንጫውን ለመሳም በቅቷል። ታላላቅ ተጫዋቾቹንም በክብር ሸኝቷል። በማይፈለገው ደረጃ ውስጥ ላለመካተት የተደረገውን ትግል ሃምቡርግ በድል ተወጥቷል። በቡንደስ ሊጋው ሰንባች ቡድን ሆኗል። በሜዳ ቴኒስ ውድድር ደግሞ ሰርቢያዊው ኖቫክ ጃኮቪች ትላንት በ20 ዓመቱ ጀርመናዊ ተጋጣሚው ሁለት ለዜሮ መሸነፉን ተከትሎ የቀድሞው የዓለም የሜዳ ቴኒስ ቁጥር አንድ አንድሬ ጋሴን አሰልጣኝ አድርጎ መቅጠሩን አስታወቀ። የሚሉትንና ሌሎችንም በዛሬው የስፖርት ዝግጅታችን በዝርዝር አካተናል። አብራችሁን ቆዩ። አትሌቲክስ በመጪው ነሐሴ ወር በለንደን በሚደረገው የዓለም አትሌቲክስ ሻምፒዮና ውድድር አሸናፊ የሚሆኑ አትሌቶች የሚያጠልቁት ሜዳሊያ ቅርጽና ይዘቱ ይፋ ሆነ። ይህ አሸናፊዎች የሚያጠልቁት ሜዳሊያ ከተለመደው የክብ ቅርጽ የተለየ ሲሆን በአዲስ መልክ የአትሌቲክስ የመወዳደሪያ ሜዳን ቅርጽ የያዘ በውስጡም የአትሌቲክስ የውድድር አይነቶችንና ታዋቂ የለንደን ሕንፃ ምልክቶችን በጥምረት ያካተተ ምስል የያዘ ነው። እግር ኳስ። የዘንድሮው የእንግሊዝ ፕሪምየር ሊግ የጨዋታ ዘመን ለአርሰናል ፈታኝ ሆኖ ነው ያለቀው። የተጨበጠ ነገር ሳይኖረው ለክለቡ የቀረበው የአንድ ቢሊዮን ፓውንድ የግዢ ዋጋ፣ የአሰልጣኝ አርሰን ቬንገር የወደፊት እጣ ሳይለይ፣ የ23 ጎል ባለቤት የሆነው አሌክስ ሳንቼስ ፊርማ ሳይታደስ በኢምሬት የታደሙት የአርሰናል ደጋፊዎች ቡድናቸው ከኤቨርተን ጋር በሚያደርገው ጨዋታ ነጥብ ብልጫ ብቻ ሳይሆን በሌሎች ሜዳዎች የሚደረጉት ጨዋታዎች በሽንፈት ያልቁ ዘንድ በመመኘት ነበር የተከታተሉት። ሎራንክ ሳሊኒ በ14ኛው ደቂቃ በቀይ ካርድ ወጥቶ በግዱ ልጅ የተጫወቱት አርሰናሎች ላሪን እና ሳንቺስ ባገቡት ጎል በመሪነት ረፍት ወጡ ከረፍት መልስ ዳኛው ማይክል ኦሊቨር ኳስ በአርሰናል የግብ ክልል ውስጥ በእጅ በመነካቱ ምክንያት የሰጠውን ፍጹም ቅጣት ምት ሮበርቶ ሉካኩ በመምታት ኤቨርተን ሁለት ለአንድ ሆነ በመጨረሻም አሮን ራምዚ የመታት ኳስ ተመዘግዝጋ ባማረ ሁኔታ ከመረባ አልፋ አርሰናል 3 ለ1 ቢያሸንፍም ከሀያ ዓመታት በኋላ ለመጀመሪያ ጊዜ በፕሪምየር ሊጉ አምስተኛ ሆነው ሲጨርሱ ሻምፒዮንስ ሊጉ ተሳታፊነት ሕልም ከእጃቸው ወጥቷል። ምናልባት በአዲስ አስተዳደር ስራቸውን ሳይቀጥሉ እንደማይቀር የተነገረው አሰልጣኝ አርሰን ቪንገር ለቡድናቸው ከሻምፒዮንስ ሊግ ውድድር ውጭ መሆን የእርሳቸው ጣፈንታ ቁርጣ ለመታወቁ ምክንያት ሳይሆን እንዳልቀረ ተናግረዋል። ማንቸስተር ሲቲ ፕሪምየር ሊጉን በሶስተኝነት አጠናቋል። የፔፔ ጋርዲዮላ ቡድን ሲቲ አሰልጣኙን ካሰናበተው ከዋትፈርድ ጋር ያደረገው ጨዋታ በጎል እየተንበሸበሸ ነበር አምስት ለዜሮ ሊቨርፑል በአንፊልድ ከወራጁ ሚድልስቦሮ ጋር ያደረገው ጨዋታ ሶስት ለዜሮ በማሸነፍ ቶፕ አራት ውስጥ ተካቷል። የመጀመሪያው ግማሽ ሊጠናቀቅ ሲል ጆርጂኒዮ ዊናልዶም ከመርቢያ አገናኛት ኳስ የዕለቱን ጨዋታ መልክና ታሪክ የቀየረች ነበረች። ፊሊፕ ኮንቲኒው ሁለተኛውን፣ አደም ላላና ሶስተኛውን ጎል አግብተው አሰልጣኝ የርገን ክሎፕና ደጋፊዎቻቸውን አስፈንድቀዋል። ፈንጥዝያቸው የዋንጫ ያህል ነበር። ውጥረት ነበረብኝ፣ ሲሉ ከጨዋታው በፊት የነበራቸውን ስሜት የገለጹት ጀርመናዊ አሰልጣኝ የርገን ክሎፕ፣ አሁን ባለው ሁኔታ ያገኘነው ውጤት ፍጹም በቂ ነው። ቀጣዩን የውድድር ዘመን በጉጉት መጠበቅ ጀምር ያለው ምክንያቱም ብዙ ያማረ መሰረት መስራት እንችላለን ብዬ አስባለሁ ሲሉ ተናግረዋል። የፕሪሚየር ሊጉ አንደኛ ና አስራ ስምንተኛ ደረጃ ላይ ያሉት ቡድኖች ያደረጉት ጨዋታ በርካታ ጎሎች ካስተናገዱት የትላንቱ የፕሪሚየር ሊግ ጨዋታዎች አንዱ ነበር። የዘንድሮን ፕሪሚየር ሊግ ዋንጫ ያለምንም ውጥረት ንብረታቸው ያደረጉት ቼልሲዎች ወራጁን ሰንደርላንድን አምስት ለአንድ አሸንፈዋል። አሰልጣኝ አንቶኒዮ ኮንቴም ክለቡን የተከፋፈለ ጅማሮ በጥንቃቄ በመያዝና በግሩም ሁኔታ በመምራት የሚገባቸውን የመጀመሪያ ዋንጫቸውን አግኝተዋል። በሃያ ሁለት ዓመት ሰባት መ 117 ጊዜ ለቸልሲ የተሰለፈው ጆን ቴሪም በዚህ ጨዋታ በ26ኛው ደቂቃ ላይ ከቡድኑ ተሰናብቷል። አሰልጣኝ አንቶኒዮ ኮንቴ ጆን ቴሪን ለክለቡ ለኔም ታላቅ ባለውለታና ጀግና ነው ሲሉ አውድሰውታል። ማንቸስተር ዩናይትድ ክሪስታል ፓላስን ሁለት ለ ዜሮ አሸንፏል። በርንሌይ በዌስትሃም ሁለት ለ አንድ ሲረታ ቶትናም ሀል ሲቲን ሰባት ለአንድ በማሸነፍ የጎል ናዳ ባወረደበት ጨዋታ አጥቂው ሀሪ ኬን ሀትሪክ በመስራት የኮከብ ጎል አግቢነቱን ክብር ወስዷል። ኬን በፕሪምየር ሊጉ ሰባት ጎል በሁለት ጨዋታ ያስመዘገበውን አክሎ በአጠቃላይ 29 ጎል በማስቆጠር ሊጉን በኮከብ ጎል አስመዝጋቢነት ጨርሷል። ያምነው ሻምፒዮንስ ሌስተር ከበርንማውስ ማውስ አንድ ለአንድ ነጥብ ተጋርቶ ወጥቷል። ሳውሳምፕተን በስቶ በስቶክ አንድ ለ0 ሲረታ ስዋንሲ ዌስት ብሮምን 2 ለ1 አሸንፏል እንግሊዝ ፕሪሚየር ሊግን ቼልሲ በ93 ነጥብ በማጠናቀቅ የዋንጫው ባለቤት ሲሆን ቶትናም በ86 ነጥብ ሁለተኛ ሆኖ ጨርሷል ማንቸስተር ሲቲ በ78 ነጥብ ሊቨርፑል በ76 ነጥብ ምርጥ 4 አራት ውስጥ በመሆን የዘንድሮውን የእንግሊዝ ፕሪሚየር ሊግ አጠናቀዋል ሀል ሚድልስቦሮ እና ሰንደርላንድ ፕሪሚየር ሊጉን ተሰናብተዋል ከዚሁ የእንግሊዝ ፕሪምየር ሊግ ሳንወጣ የእንግሊዝ እግር ኳስ ማህበር በምጪው የውድድር ዘመን ተግባራዊ ሊሆን የሚችል አዲስ ህግ አውጥቷል። ህጉ በፍጹም ቅጣት ምትክልል እና አቅራቢያ የሚደርሰውን መነካካት አጋን ነው። ዳኛውን በማሳሳት ያልተገባ ውሳኔ ለማግኘት የሚሞክሩ ተጫዋቾች የጨዋታ ቅጣት የሚበይን ህግ ነው። አንዳንድ አሰልጣኞች የተቃወሙት ይህ ህግ በምጪው የፕሪምየር ሊግ ውድድር ተግባራዊ ይሆናል። የጀርመን በጀርመን ቡንደስሊጋ የጨዋታ ሳምንት ታላቁ ባየር ሙኒክ ዋንጫውን ሲስም ታላላቅ ተጫዋቾቹን ደግሞ በክብር ሸኝቷል። ባየር ሙኒክ ዘንድሮ ለአምስተኛ ጊዜ የቡንደስሊጋውን ዋንጫ ማንሳቱ ነው። ቅዳሜ ፍራይቡርግን አራት ለአንድ በመርታት በ15 ነጥብ ልዩነት ደረጃ ሰንጠረዱን በመብራት ውድድሩን ሲያጠናቅቅ የ33 ዓመቱን አምበል ፊሊፕ ላማን 517ኛውንና የመጨረሻውን የቡንደስ ሊጋ ጨዋታ ቅዳሜ ዕለት ፍራንክፈርትን ባሸነፉበት ጨዋታ ላይ አድርጓል። ከዚህ በተጨማሪም ክለቡን የሚለቁት የቀድሞ የሊቨርፑልና የሪያል ማድሪድ የመሃል ተጫዋት የ35 ዓመቱ ዣቪየር አሎንሶ እንዲሁም ግብ ጠባቂው ቶምስታክ የስንብ ስጦታቸውን ከክለቡ ተረክበዋል። አሰልጣኝ ቻርሎ አንቾሌቲን ተጫዋቾቻቸውና ደጋፊዎቻቸው ቡድናቸው የቡንደስሊጋውን ዋንጫ በተረከበበት ዝግጅት ደስታቸውን በማቀንቀን ገልጸዋል። ቦሩሲያ ዶርትመንት ቬደር ብሬመንን አራት ለሶስት አሸንፏል። አራቱም ጎሎች በፍጹም ቅጣት ምት ተቆጠሩ ነበሩ። ማርኮ በ32ኛና በ75ኛው ደቂቃ አብሚያንግ በ 42 ኛውና በ89ኛው ደቂቃ ጎሎቹን አስመዝግበዋል። በዚህ ጨዋታ ባለፈው ሚያዝያ ወር በክለቡ ተጫዋቾች መኪና ላይ በደረሰ ፍንዳታ እጁ ላይ ጉዳት ደርሶበት የነበረው ብቸኛው ተጫዋች ከሕክምና በኋላ ለመጀመሪያ ጊዜ ከቡድኑ ጋር ተሰልፎ ዶርትመንድ በቡንድስሊጋው ሶስተኛ ደረጃ ላይ እንዲቀመጥ ያስቻለበትን የአሸናፊነት ጨዋታ ሙሉ ሰዓት ተሰልፏል። ፔሪ ኤምሪክ አብሚያንግ በዚህ የውድድር ዘመን በቡንድስሊጋው 31 ጎሎችን በማስመዝገብ የዚ ለዚህ ዓመት ኮኮል ግባ ግቢ የሚለውን ክብር አግኝቷል። ወደማይፈለገው ደረጃ ላለመውረድ በተደረገው የቡንድስሊጋው ፍልሚያ ሃምቡርግ ተሳክቶለታል። ሀምቡርግ ቮልፍስበርግን ሁለት ለአንድ በመርታት ከወራጅ ቀጠኖ አምልጧል። ቮልፍስበርጎች በመጪው የውድድር ዘመን ለመመለስ ሐሙስ ከጎረቤት ክለባቸው ጋር በሚያደርጉት ጨዋታ ይወሰናል። ሆፍንያም ከአጉስበርግ ባዶ ለባዶ በመለያየት ለሻምፒዮንስ ሊጉ ጥሎ ማለፍ ይጓዛል። በስፔን ፕሪምየራ ሊጋ ሪያል ማድሪድና አሰልጣኝ ዜነዲን ዚዳን ከአራት ዓመታት በኋላ የስፔን ፕሪምየራ ሊጋ ዋንጫ ባለቤት ሆኗል። ማድሪድ ክርስቲያኖ ሮናልዶና ካሪም ቤንዜማ ባስቆጠሩት ሁለት ጎል ነው ማላጋን ሁለት ለአንድ በመርታት የዋንጫው ባለቤት የሆነው። አሰልጣኝ ዜነዲን ዚዳን ማድሪድን በበላይነት ከያዘ በኋላ በሁሉም አቅጣጫ የተሳካለት ቡድን በመመስረት የውድድሩን ዘመን ያሳለፈው ማድሪድ የላሊጋውን ዋንጫ መውሰድ የሚገባው ቡድን ሆኗል። በላሊጋው ያለፉት ሁለት ውድድር የዋንጫው ባለቤት ባርሴሎና ኤብራን አራት ለሁለት አሸንፎ ሁለተኛ ሆኖ ውድድሩን ጨርሷል። አትሌቲኮ ማድሪድ አትሌቲኮ ቤልባውን ሶስት ለአንድ በመርታት በ78 ነጥብ ሶስተኛ በመሆን ላሊጋውን ሲያጠናቅቅ፣ ሲቪላ ከሪያል ሶሴዳድ ሁለት ለሁለት ተለያይቶ ነጥብ ተጋርቶ መውጣቱ ላሊጋውን በአራተኝነት ከማጠናቀቅ አላገደውም። የሜዳ ቴኒስ። በሮም የወንዶች የሜዳ ቴኒስ ውድድር የ ሀያ አመቱ ጀርመናዊ አሌክሳንደር ቪሬቬ ስድስት ለአራት ስድስት ለሶስት በአጠቃላይ ሁለት ለዜሮ በሆነ አስደንጋጭ ውጤት የዓለም ቁጥር ሁለቱን ኖቫክ ጃኮቪች አሸንፏል። ሰርቢያዊው የዓለም ቁጥር ሁለት የ12 ጊዜ ግራንድ ሰላም ዋንጫ ባለቤት ጃኮቪች ከዚህ አስደንጋጭ ሽንፈት በኋላ የቀድሞው የዓለም ቁጥር አንዱን የአሜሪካዊውን የስምንት ጊዜ ግራንድ ሰላም አሸናፊ አንድሬ አጋሴን አዲሱ አሰልጣኝ አድርጎ መቅጠሩን ተናግሯል። በተመሳሳይ የሴቶች የሜዳ ቴኒስ ውድድር ዩክሬናዊቷ ኢሊና ሳቫቶና ተጋጣሚዋን ሲሞና ሃልፕን አራት ለስድስት ሰባት ለአምስት እና ስድስት ለአንድ በአጠቃላይ ሁለት ለአንድ በሆነ ውጤት አሸንፋ የዋንጫው ባለቤት ሆናለች። ለዛሬ አዘጋጀን የስፖርት ጥንቅር ይኸው ነበር። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። መልካም ሳምንት።